የዲደብልዩ ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ ኢራን ትናንት እሁድ በአሜሪካ ለደረሰባት ጥቃት አጸፋዋ የከፋ ሊሆን እንደሚችል ዛተች። አሜሪካ ኢራን ላይ ያደረሰችውን ጥቃት ተከትሎ የኢራን እስራኤል ፍጥጫ በዲፕሎማሲ መፍትሄ እንዲያገኝ የተለያዩ ሀገራት ጥሪ እያቀረቡ ነው። ቴህራን በበኩሏ በዩናይትድ ስቴትስ የተፈጸመባት ጥቃት የዲፕሎማሲና ውይይት መርሆችን መካድ ነው ብላለች። የሶማሊያ ጦር ኃይላት በትናንትናው ዕለት በሀገሪቱ ማዕከላዊ አካባቢዎች ቢያንስ ሀያ የአሸባብ ተዋጊዎችን ገደሉ፣ በርካቶችንም አቆሰሉ። አሸባብ በበኩሉ በርካቶችን ገድያለሁ፣ አቁስያለሁ ይላል። የሱዳን ፈጥኖ ደራሽ ኃይል መሪ ሌተናንት ጀነራል መሐመድ ሀምዳን ዳጋሎ ቡድናቸው ከግብጽ ጋር ያለውን ያለመግባባት በውይይት ለመፍታት እንደሚፈልግ አስታወቁ። በእሳቸው ቡድንና በሱዳን ጦር መካከል ግን በተለያዩ የሀገሪቱ ክፍሎች ውጊያው ቀጥሏል። ዜናው በዝርዝር ኢራን ትናንት እሁድ በአሜሪካ ለደረሰባት ጥቃት አጸፏ የከፋ ሊሆን እንደሚችል ዛተች። ዋሽንግተን ትናንት ኢራን ላይ ድንገት ባካሄደችው በርካታ የአየር ጥቃት የቴህራንን የኒውክለር መርሃ ግብር ማውደሟን አስታውቃለች። ታዛቢዎች ግን የደረሰው ጥቃት ያስከተለው የጉዳት መጠን ግልጽ አይደለም እያሉ ነው። እንዲያም ሆኖ የዓለም አቀፉ የአቶሚክ ኃይል ተቆጣጣሪው ድርጅት ዋና ዳይሬክተር ራፋኤል ግሮሲ መጠኑ ለጊዜው ባይታወቅም የደረሰው ጉዳት ከፍተኛ መሆኑን ዛሬ በሰጡት መግለጫ ጠቁመዋል። በአሁኑ ሰዓት እንኳን ሌላው አይኤኢኤም ቢሆን ከመሬት በታች ባለው ስፍራ ፎርዶ ላይ ስለደረሰው ጉዳት ሙሉ መረጃ ለማግኘት አይችልም። ለጥቃት የዋሉት የፈንጂዎች ብዛትና ያስከተሉት መጠነ ሰፊ ፍንዳታ ጥንቃቄ በሚፈልጉት የኒውክለር ማብለያዎች ላይ እጅግ ከፍተኛ ጉዳት ሊያደርሱ እንደሚችሉ ይጠበቃል። በዚህ መሀል በመካከለኛው ምስራቅ በእስራኤልና ኢራን መካከል የተጀመረው የመጠቃቃት ዘመቻ ተባብሶ የሌሎችንም እንዳይጋብዝ ዓለም አቀፍ ስጋት ማስከተሉን አዣንስ ፍራንስ ፕረስ በዘገባው አመላክቷል። ዩናይትድ ስቴትስ በመካከለኛው ምስራቅ ሀገራት በርካታ የጦር ሰፈር እንዳላት የገለጹት የአያቶላህ አሊ ሀሚኒ አማካሪ የተጠቀሱት ስፍራዎች ያጸፋ ጥቃቱ ኢላማ ሊሆኑ እንደሚችሉ ተናግረዋል። የአሜሪካ የመከላከያ ሚኒስትር ፒተር ሄግስ ለፔንታገን ፕሬስ በሰጡት መግለጫ የኢራን የኒውክለር መርሃ ግብር ከባድ ጉዳት እንደደረሰበት አረጋግጠው በትናንቱ ጥቃት ግን የኢራን ወታደሮችም ሆኑ ህዝቡ ኢላማ አልነበረም ነው ያሉት። አሜሪካ ኢራን ላይ ያደረሰችውን ጥቃት ተከትሎ የኢራን እስራኤል ፍጥጫ በዲፕሎማሲ መፍትሄ እንዲያገኝ የተለያዩ ሀገራት ጥሪ ያቀረቡ ኢራንና እስራኤል አንዳቸው ሌላቸው ላይ ጥቃት መፈጸማቸው ሳያባራ ዋሽንግተን ተደራቢ ጥቃት ቴህራን ላይ ማድረሷ ግጭቱ ሌሎች ተሳታፊዎችንም እንዳይጋብዝ ስጋት አለ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በመካከለኛው ምስራቅ የሁለት ሀገራት ቁርቁስ የዋሽንግተን ጥቃት መታከል ግጭቱ ከቁጥጥር ውጭ እንዳይሆን ከፍተኛ ስጋት ማስከተሉን በኤክስ ገጻቸው ጽፈዋል። የግጭቱ መስፋፋት በሲቪሎች በአካባቢው ብሎም በመላው ዓለም አውዳሚ መዘዝ ሊያስከትል እንደሚችል በማመልከትም በግጭቱ የሚሳተፉ ሀገራት ውጥረቱን እንዲያረግቡ ጥሪ አቅርበዋል። ኢራን በበኩሏ ስለ ኒውክሌር መርሃ ግብሯ የዲፕሎማሲ ንግግር የሚደረግበት ቀን በተቃረበበት ወቅት ጥቃት እንደተፈጸመባት በመግለጽ ድርጊቱን ክህደት ብለዋለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ እኛም ሆን የወደፊቱ ትውልድ ኢራናውያን አሁን ከምትዋጋን ሀገር ጋር በዲፕሎማሲ ሂደት ላይ እንደነበሩ አይዘነጉም። ሆኖም ድርድሩ ሊጀመር ሁለት ቀናት ሲቀሩት ወታደራዊ ጥቃት አደረሱብን። ይህ ዲፕሎማሲና የውይይት መርሆችን መካድ ነው። የሞራልና የሰው ልጅን ስልጣኔ መካድ ነው። ከሁለተኛው የዓለም ጦርነት በኋላ የስምንት አስርተ ዓመታት የዓለም አቀፍ ግንኙነት ውጤት ነው ተብሎ የሚታሰበውን ሁሉ መካድ ነው። ይህ በእንዲህ እንዳለም የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ኢራን የኒኩሌር ቦምብ እንዲኖራት ሊፈቀድላት አይገባም ብሏል። የኔቶ ዋና ጸሐፊ ማርክ ሩተ ዛሬ እንደተናገሩት የቴህራን የኒኩሌር ጦር መሳሪያ ባለቤት መሆን ለእስራኤልም ሆነ ለቀሪው ዓለም ከፍተኛ ስጋት ሊሆን ይችላል ነው ያሉት። የጀርመን መራሄ መንግስት ፍሬደሪሽ ሜርስም እንዲሁ ዩናይትድ ስቴትስ ትናንት በሶስት የኢራን የኒኩሌር ተቋማት ላይ የፈጸመችውን ጥቃት መደገፋቸውን አዣንስ ፍራንስ ፕሬስ ዘገባ ያመለክታል። ሜርስ ጥቃቱ መዘዝ እንዳለው ባይክዱም ዝም ብሎ መመልከቱ ደግሞ አማራጭ አይደለም ማለታቸው ተገልጿል። የሶማሊያ የጦር ኃይላት በትናንትናው እለት በሀገሪቱ ማዕከላዊ አካባቢዎች ቢያንስ ሀያ የሚሆኑ የአሸባብ ተዋጊዎችን ገደሉ፣ በርካቶችን ማቆሰሉ የሶማሊያ ብሄራዊ ቴሌቪዥን እንደዘገበው በማዕከላዊ ሂራኒ ግዛት ማቆሪ ከተማ አቅራቢያ ላይ አሸባብ ላይ ጥቃት ያደረሱት የሶማሊያ ጦርና የመንግስት ደጋፊ ሚሊሻዎች በጋራ ባካሄዱት ዘመቻ ነው። ከተጠቀሰው አካባቢ የአሸባብን ርዝራዥ ለማጥፋትም የታጣቂ ኃይሎቹ የጋራ ዘመቻ መቀጠሉ ተገልጿል። ይህ ከመነገሩ አስቀድሞ አሸባብ በበኩሉ በተመሳሳይ ግዛት አንድ መንደር ሰላሳ አንድ የመንግስት ወታደሮችን ገድሎ ሌሎች ሀያዎችን ማቁሰሉን ገልጾ ነበር። በማዕከላዊ ሶማሊያ ሄራኒ ግዛት ከተሞችና መንደሮችን ለመቆጣጠር ለረዥም ጊዜያት በመዋጋት ላይ ናቸው። ይህ በእንዲህ እንዳለም ዩጋንዳ ደቡብ ሶማሊያ ውስጥ ከአሸባብ ጋር በተደረገው ውጊያ ሰባት ወታደሮቿ መሞታቸውን አስታውቃለች። የዩጋንዳ መንግስት ወታደሮች የተገደሉት ሶማሊያ ከአፍሪካ ሀገራት ጋር በመተባበር በምታካሄደው ዘመቻ ዝምተኛው ማዕበል በተሰኘው የጋራ የማጥቃት እርምጃ ነው። ወታደሮቹ የሞቱት ለሶስት ቀናት በዘለቀ ጠንካራ ውጊያ መሆኑ ተገልጿል። ዩጋንዳ በአፍሪካ ህብረት አማካኝነት ሶማሊያ ውስጥ በሚካሄደው የትብብር ዘመቻ ወታደሮች ካዋጡ ዋነኛዋ ሀገር ናት። የምትከታተሉት የዶች በለ ዲደብሊውን ዜና ነው። ሶሪያ ዋና ከተማ በሚገኝ የግሪክ ኦርቶዶክስ ቤተ ክርስቲያን ውስጥ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ 22 ሰዎች ተገደሉ፣ 63 ደግሞ መጎዳታቸው ተሰማ። የሶሪያ የዜና አውታር ሳናን ጠቅሶ አሶሲየትድ ፕሬስ እንደዘገበው ጥቃቱ የተፈጸመው ትናንት ከደማስቆ ከተማው ወጣ ብሎ በሚገኝ ስፍራ ባለ ማር ኤልያስ ቤተ ክርስቲያን ውስጥ ነው። ጥቃት አድራሹ በምዕመናን በተሞላው ቤተ ክርስቲያን ውስጥ ገብቶ ተኩስ በመክፈት የቦምብ ቀበቶውን ማጋየቱን የዜና አውታሩ ገልጿል። የሶሪያ የጤና ሚኒስቴር የሟቾችና የተጎጂዎችን መረጃ ይፋ ማድረጉ ነው የተገለጸው። መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብት ተቆርቋሪ ቡድን በበኩሉ የሟቾችን ቁጥር ወደ 19 ዝቅ አድርጎ መግለጹ ተጠቅሷል። ከሞቱት ውስጥ ህጻናት ይገኙበታል። ከአመታት ትርምስ በኋላ በተረጋጋችው ሶሪያ ቤተ ክርስቲያን ውስጥ ጥቃት ሲፈጸም የመጀመሪያ መሆኑም ዘገባውን አመልክቷል። ለጥቃቱ ኃላፊነት የወሰደ አካል የለም። የሶሪያ የሀገር ውስጥ ሚኒስትር ኑረዲን አልባባ በሰጡት ጋዜጣዊ መግለጫ ግን የመጀመሪያ ደረጃ የምርመራ ውጤት ራሱን እስላማዊ መንግስት ወደሚለው ጽንፈኛ ቡድን እንደሚያመለክት መናገራቸውን ዘገባው ጠቅሷል። የሱዳን ፈጥኖ ደራሽ ኃይል መሪ ሌተናል ጀነራል መሀመድ ሀምዳን ዳጋሎ ቡድናቸው ከግብጽ ጋ ያለውን የአለመግባባት በውይይት ለመፍታት እንደሚፈልግ አስታወቁ። ዳጋሎ ቀደም ብለው ካይሮን የሱዳንን የጦር ኃይል ትደግፋለች በሚል ከሰው ነበር። ጄኔራሉ ለተዋጊዎቻቸው ዳርፉር ውስጥ ባደረጉት ንግግር ቀደም ሲል ከግብጽ ጋር የሚያነታር ጉዳይ እንደነበራቸው ቢያነሱም አሁን ግን ምንም ችግር የለንም ነው። ችግር ነበር ያሉትንም ከመካሰስ ይልቅ በንግግር ለመፍታት እንደሚፈልጉ አመልክተዋል። እንደውም ወንጀለኞች ያሏቸው ኃይሎች የፈጥኖ ደራሽ ኃይላቸውንና የግብጽን ግንኙነት ለማበላሸት ሞክረዋል ሲሉም ከሰዋል። ሀምዴቲ ሰሞኑን ቡድናቸው ሱዳን፣ ሊቢያና ግብጽ የሚጎራበቱበትን የድንበር ግዛት መቆጣጠሩ ሽብርተኝነት፣ ህገወጥ የጦር መሳሪያና የሰዎች እንቅስቃሴን ለመግታት ይረዳል ባይ ናቸው። የሐምዴቴ ኃይል የተቆጣጠረውን ሶስት ማዕዘናዊ አካባቢ ወደ ዳርፉርና ኮርዶፋን አስፈላጊ ነገሮችን ለማስገቢያ እንዲሆን ለማድረግ ቃል ገብተዋል። የሐምዴቴ ንግግር የያዘው ቪዲዮ ይፋ ሲሆን፣ በበርካታ የሱዳን ግዛቶች በሱዳን ጦርና እሳቸው በሚመሩት የፈጥኖ ደራሽ ኃይል መካከል ውጊያው ቀጥሏል። ይህ ዶቼ ቨለ ነው። ከዶቸበለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። ኢራን ትናንት እሁድ በአሜሪካ ለደረሰባት ጥቃት አጸፋዋ የከፋ ሊሆን እንደሚችል ዛተች። አሜሪካ ኢራን ላይ ያደረሰችውን ጥቃት ተከትሎ የኢራን እስራኤል ፍጥጫ በዲፕሎማሲ መፍትሄ እንዲያገኝ የተለያዩ ሀገራት ጥሪ ያቀረቡ። ቴህራን በበኩሏ በዩናይትድ ስቴትስ የተፈጸመባት ጥቃት የዲፕሎማሲና ውይይት መርሆችን መካድ ነው ብላለች። የሶማሊያ የጦር ኃይላት በትናንትናው ዕለት በሀገሪቱ ማዕከላዊ አካባቢዎች ቢያንስ ሀያ የሚሆኑ የአሸባብ ተዋጊዎችን ገደሉ፣ በርካቶችንም አቆሰሉ። አሸባብ በበኩሉ በርካቶችን ገድያለሁ፣ አቁስያለሁ ይላል። የሱዳን ፈጥኖ ደራሽ ኃይል መሪ ሌተናል ጀነራል መሐመድ ሀምዳን ዳጋሎ ቡድናቸው ከግብጽ ጋር ያለውን ያለመግባባት በውይይት ለመፍታት እንደሚፈልግ አስታወቁ። በሳቸው ቡድንና በሱዳን ጦር መካከል ግን በተለያዩ የሀገሪቱ ክፍሎች ውጊያው ቀጥሏል። ዜናው በዚሁ አበቃ።